የኢጣሊያ ፕሬዚዳንት ሴርጂዮ ማታሬላ በኢትዮጵያ ይፋዊ ጉብኝት በማድረግ ላይ ይገኛሉ። ይህን መሰል ጉብኝት በኢትዮጵያ ሲካሄድ ለሁለተኛው ጊዜ መሆኑ ነው። የዘንድሮውን ለየት የሚያደርገው ይህ ጦርነት ሰባ አምስተኛው ዓመት በመሆኑና የአበባ ጉንጉን ማስቀመጣቸው እና የኢትዮጵያን አርበኞች በመጨበጥ በፈገግታ ማነጋገራቸው ነው። ከጥንታዊት ኢትዮጵያ ጀግኖች አርበኞች ማኅበር በህይወት ካሉት ስማቸውን ለጓደኞቻቸው ክብር በማለት ማውሳት ያልፈለጉት የአንድ መቶ አመቱ አርበኛ በትውስታ በእውነቱ በጣም ነው። እኔ የኢጣሊያኖችን አገሬ እንሳሮ መራቤቴ ነው። ደነባ አንድ ትልቅ ምሽግ ነበር። ሰላሳ ሶስት ነጮች ነበሩ። እንደውም ስሙን አንዱን አልረሳሁትም። ኃላፊያቸው ሻምበል ግሪኮ ይባላል። አሁን ያ መሰለኝ። በእውነቱ ሳይው ከአንድ ቦታ አንድ ፈረንጅ አንድ ጣቢያውን የያዘች ማረክ ያዝንና ተኩስ እንዳይከፍት ኮረብታ ላይ ወጣ ነው ግሪኮ ግሪኮ ግሪኮ ተኩስን አውቁ ተስን አውቁ ማለ ተኩስ ጀምሮ ነበር። ወዲያውኑ ተኩሱ ጸጣ። ጠመንጃህንም አስቀምጣ ባንዳ ነበር ሀያ ፈረንጆቹ ሰላሳ ሶስት ጃንሆይን እኛ ነ የተረከብኳቸው፣ የተቀበልኳቸው፣ ወንጊት አብሮ ከጃን ጋር መጥቷል። ለወንጊት አስረከብነው። ወዲያው ወደ ሀገራቸው ሰዱዳቸው በሰላም ሰዎቹንም ራሳቸውን በገጽ አሁን ሳያቸው ዘመዶቻቸው ልክ መልካቸው ይመሰል በእውነቱ መቶ ዓመቴ ነው። አራት ጊዜ ቆስ እያለሁ በጠላት ጃንዋ የተወታል። ሲመጡ ልጄ እንዴት ዳንክ እንደ ፕን ተመተፍ ብሎኛል። አብረው የመጡት እነ ራስ ካሳ መስፍን ስለ ስለሺ በጃማ ከበደ ተሰማ ጸሐፊ ትዕዛዝ ወልደ ጊዮርጊስ እኔ ነኝ የተቀበልኳቸው። ከውጭ ጉዳይ ሚኒስቴር ሚኒስትር ዴታው አቶ ረጋሳ ከፍ ያለው ይህ ጉብኝት በምን አይነት መልኩ ይታያል አልኳቸው። ብዙ ነገሮች ያው ይታወቃል። ከዚህ በፊትም ብዙ ነገር እንደተሰራ ያንን ያው የድል ሐውልታችንን የማስመለሱ ሌሎች የጋራ ተጠቃሚነትን የሚገልጹ ስራዎች አሉ። ስለዚህ ያ እንዳስፈላጊነቱ ያለን ያው በዋናነት የጋራ መጠቃቀም ዲፕሎማት ስራዎች ላይ እየሰሩ ናቸው ያንኑ አጠናክሮ መቀጠልና የእኛ የሀገራችንን ጥቅምም የማስከበር ሁኔታ አብሮ የሚቀጥሉ ናቸው ማለት ነው። የጥንታዊት ኢትዮጵያ አርበኞች ጀግኖች ማህበር ፕሬዚዳንት ልጅ ዳንኤል መስፍን ጆቴ የዚህ ጉብኝት ትርጉም ለማህበሩም ሆነ ለተተኪው ትውልድ ያለውን ፋይዳ ሲገልጹ፣ እንግሊዞች እርዳታ ይሰጡናል፣ ጀርመኖች ይሰጡናል፣ ጣሊያኖችም ይሰጡናል። የፋሽስት ጣሊያን ሳይሆን አሁን አዲሱ የጣሊያን መንግስት ይሰጠናል። ይህንንም በተመለከተ የግድቡንም ነሳሊኒንም ማሰብ እንችላለን። ሌሎች ሌሎችንም ማየት እንችላለን። የጥንታዊ ጀግኖች አርበኞች ማህበር አሁን ያለነው ትውልድ በኤራ ኦፍ ሪኮንሲሌሽን የምናምን ወገኖች ነን እኛ የድሮን ቁስል ይዘን የድሮን ጠባሳ ይዘን እየቀረፍን የደረቀውን ምና ቁስል መሆን አይገባንም የሚል እምነት አለን። ጌታቸው ተድላይ ጊዮርጊስ ለዶቸቨደ ራዲዮ ከአዲስ አበባ